ጤናችን። በዚህ ፕሮግራም ጤንነታችንን ከእግዚአብሔር ቃል አንጻር እንዴት መጠበቅ እንዳለብን እንዲሁም ስለ ጤንነታችን እንክብካቤ ከተለያዩ ባለሙያዎች የሚሰጡ ትምህርቶችን እናቀርባለን። ጤናችን። ሰላም፣ እንዴት ሰነበታችሁ? የተከበራችሁ አድማጮቻችን የከበረውን ሰላምታችንን እናቀርባለን። እንደምን አላችሁ? የእግዚአብሔር ጸጋ ባላችሁበት ቦታ ይብዛላችሁ። ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ ጤናችን የተሰኘው መርሃ ግብራችን ከዚህ አዲስ አበባ ከሚገኘው ከምስራች ድምፅ ሬዲዮ ስቱዲያችን ይተላለፋል። ዛሬ ይዤ የቀረብኩት ስለ ጨጓራና የአንጀት ቁስለት የሚመለከት ሲሆን ስለ ጤና ከተሰኘው ቴሌግራም ቻናል የቀረበውን ይሆናል። ከፍጻሜ አብራችን ቆዩ የምንለው እኔ የዚህ ፕሮግራም አዘጋጅ ሰናይት ማሪዮ ቴክኒኩን ከሚቆጣጠረው በአንጃ ኩመራ ጋር በመሆን ነው። ይህን ዝማሬ ያዳምጠን። ለዛሬው ለተዘጋጀው መርሃ ግብር ዝርዝር እንገባለን። I can't ውድ አድማጮቻችን በዝማሬው እንደተባረካችሁ ተስፋ አደርጋለሁ። ስለ ዝማሬው የእግዚአብሔር ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ስም ስለ ዛሬ ቀን ስለ መድረሳችን እጅግ አድርገን እናመሰግንሃለን እግዚአብሔሮ ይህን ቀልና የቻልነው ከምህረትህና ከጥበቃህ ከቸርነትህ የተነሳ ነውና፣ ክብር ለአንተ ይሁን። የታመሙ ቢኖሩ ወይም ቤተሰቦቻቸው ታመው በማስታመም ላይ ያሉ፣ በተለያየ ስቃይ ውስጥ ያሉ ወገኖችን በዚህ ሰዓት ደግሞ ባሉበት ስፍራ አንተ እንድትደርስላቸው ጸልያለሁ፣ በጌታ በኢየሱስ ክርስቶስ ስም። ጌታ ሆይ ቃልህ እንደሚናገር እኔ ፈዋሽ አምላክህ እግዚአብሔር ነኝ ተብሎ እንደተጻፈ በጌታ በኢየሱስ ስም እጅህ እንድትፈውሳቸው ካሉበት ከየትኛውን በሽታ በኢየሱስ ስም መፈወስ እንዲሆንላቸው እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ስቃያቸው ሁሉ ቀጥ እንዲልና ያንተ የምህረት እጅህ እንዲያገኛቸው እጸልያለሁ። ደግሞ የሚያስታምም የሌላቸው የወደቁ፣ የተጣሉ፣ የተረሱ፣ መድኃኒት መግዣ ያጡ፣ ከበሽታ የተነሳ በከባድ ችግር ውስጥ ያሉ ወገኖቼ እንድታስባቸው በዚህ ሰዓት እኔ ጸልያለሁ። የትኛውም የበሽታ ጉልበት ሁሉ በአንተ ፊት እግዚአብሔር ሆይ ቀላል ነው። ስለምትፈውሳቸው አመሰግንሃለሁ። ስለ ሰማህን ተባረክ። ጊዜያችንን ባርክልን። በጌታችን በኢየሱስ ስም ጸለይን፣ አሜን። የጨጓራና የአንጀት ቁስለት በሀገራችንም ሆነ በመላው ዓለም በዚህ በሽታ የሚጠቁ ሙማን ቁጥር ከፍ ያለ ነው። በዚህ ህመም የጨጓራው የተለያዩ ክፍሎች ወይም የትንሿ አንጀት የመጀመሪያው ክፍል ወይም ዲዮድነም ሊጠቃ ይችላል። ቁስለቱ ጨጓራ ውስጥ ከተፈጠረ ጋስትሪክ አልሰር ሲባል በትንሹ አንጀት ውስጥ ሲከሰት ደግሞ ዲዮድናን አልሰር ተብሎ ይጠራል። የጨጓራና የአንጀት ቁስለት ጾታና ዕድሜ ለይቶ የሚከሰት በሽታ አይደለም። የበሽታው መንስኤዎች ምን ምን ይመስላሉ? አንደኛ የጨጓራና የአንጀት ቁስለት ዘጠና ፐርሰንት መንስኤው ሄሊኮባክተር ፓይሎሪ ተብሎ የሚጠራ ባክቴሪያ ነው። ይህ ባክቴሪያ በተለይ የጨጓራው የመጨረሻ ክፍል አንትረም አካባቢ በከፍተኛ ደረጃ በመራባት የዚህን አካባቢ መቆጣት አንትረል ጋስትራይተስ ይፈጥራል። ይህም ሁኔታ በቀጣይነት ከፍተኛ የጨጓራ አሲድ ማመንጨትን ያመጣል። ከመጠን በላይ የሚመነጨው አሲድ የጨጓራ ወይም የትንሹን አንጀት የመጀመሪያ ክፍል ዲዮድናም መቆጣት ወይም መቁሰል አልሰር ያስከትላል። ሁለተኛ፣ የተቀሩት አስር ፐርሰንት የበሽታው መነሻዎች ሲጋራ የተለያዩ መድኃኒቶች ለምሳሌ ለቁርጥማትና ለራስምታት የሚወሰድ እንደ አስፕሪን የመሳሰሉ ኪኒኖች፣ ለአስፕና ሌሎችም ህመሞች ሊሰጥ የሚችሉ የአስቴሮይድ ኪኒኖች፣ በብዛት አልኮል መጠጣት፣ ከፍተኛ የጭንቀት ስሜት ውስጥ መግባት ናቸው። እነዚህ ከላይ የተጠቀሱት የጨጓራውን የውስጥ ሽፋን በቀጥታ በመቦርቦር ወይም የአሲድ ማመንጨት በማብዛት ሂደት የጨጓራ መላላጥ ወይም መቁሰል ያስከትላሉ። የበሽታው ምልክቶች ምን አይነት ናቸው? አንደኛ፣ የጨጓራ አልሰር ያለባቸው ሕሙማን ምግብ እንደተመገቡ በጥቂት ጊዜ ውስጥ በተለይ እርግብ ግቢት አካባቢ የማቃጠል ሆድ ክብድ የማለትና የምግብ አለመፈጨት ስሜቶች ይከሰቱባቸዋል። ይህ የሚፈጠረው የተቆጣ ወይም የቆሰለ ጨጓራ የተመገብነውን ምግብ ለመፍጨት ስለሚቸገር ነው። ሁለት። ቁስሉ በትንሹ አንጀት ዲዮድነሙስ ከሆነ ያለው የበሽታው ምልክቶች የሚከሰቱት በባዶ ሆድ ወቅት ነው። ማለትም የሚቀጥለው መመገቢያ ሰዓት ሲቃረብና ሌሊት ወይም ሊነጋጋ ሲል ይሆናል። እነዚህ ሕሙማን እርግብግቢት አካባቢ የማቃጠል ስሜት ይኖራቸዋል። አንዳንዶች ማቃጠል ወደ ጀርባቸው ያስተጋባል። ሶስት ቁስለቱ ጨጓራም አንጀትም ውስጥ ካለ ከላይ የተጠቀሱት ምልክቶች ተደባልቀው ሊከሰቱ ይችላሉ። በሽታውን ለማወቅ የሚረዱ ምርመራዎች ምን ይመስላሉ? ህመምተኛው የሚናገራቸው ምልክቶች ጠቋሚ ከሆኑ ከዚህ በታች የሚዘረዘሩ የምርመራ ዘዴዎችን መጠቀም ይቻላል። አንድ የደም፣ የሰገራ ወይም የትንፋሽ ሄሊኮባክቴር ባክቴሪያ ምርመራ አዞ የባክቴሪያ መኖር ማረጋገጥ ይቻላል። ሁለት የኢንዶስኮፒ ምርመራ በማድረግ ጨጓራና አንጀቱን በመፈተሽ የቁስሉ ሁኔታ መኖሩን ማጣራት፣ ከጨጓራ ላይ ናሙና ወስዶ የሂሊኮ ባክተር ባክቴሪያ መኖሩን ማጣራት ይቻላል። ኢንዶስኮፒ ተመራጩ ዘዴ ነው። ሶስት የባሪየም ኤክስሬይ በተለይ የጨጓራ መጥበብን ለማጣራት ይረዳል። የጨጓራና የአንጀት ቁስለት ካለ በምን ዘዴ ይታከማል? አንደኛ የበሽታው መነሻ በአብዛኛው ወይም ዘጠና በመቶ ባክቴሪያ ስለሆነ ሕክምናውም ይህን ባክቴሪያ የሚያጠፋ አንቲባዮቲክ መስጠት ነው። በተጨማሪ ባክቴሪያ የፈጠረው ከፍተኛ አሲድ ማመንጨትን ለማቆም የሚሰጥ መድኃኒት አለ። ብዙውን ጊዜ ሁለት አንቲባዮቲኮችና አንድ አሲድ የሚቀንስ መድኃኒት በጣምራ ከ7-14 ቀናት እንዲወሰዱ ይደረጋል። በዚህ ዘዴ ከ90 እስከ 95 በመቶ ህሙማን ከፍተኛ መሻሻል ያሳያሉ። ሁለተኛ በተለያዩ ሌሎች ምክንያቶች የሚመጣው ህመም፣ አንደኛ እንደ ሲጋራ፣ ኪኒኖች በተለይ ለህመም ማስታገሻነት የሚወሰዱ አልኮል የመሳሰሉትን ማቆምና አንቲ አሲድ ሽሮፕና አሲድ መቀነሻ መድኃኒቶች መውሰድ ይጠቅማል። ጥሩ የጤና መሻሻል ከታየ በኋላ ጥቂቶች የህማም ማገርሸት ሊታይባቸው ይችላል። ስለዚህ ለቀጣይ ሕክምና ወደ ሐኪም መመለስና ማማከር ያስፈልጋል። በጊዜውና በአግባቡ ያልታከሙ ህሙማን ዘንድ በሽታው ሊወሳሰብና ወደ ከባድ የጤና ችግር ሊያመራ ይችላል። ከነዚህም መሃል የጨጓራ መድማት ወይም ደግሞ የቡና ተላ የመሰለ ትውከት ወይም ሬንጅ የመሰለ ሰገራ ማየት፣ የጨጓራ ወይም የአንጀት መበሳት፣ የጨጓራ መጥበብ፣ የቁስሉ መጠን መጨመር ወይም ወደ ሌላ አካባቢ መዝለቅ፣ ወደ ካንሰር መለወጥ በተለይ የጨጓራ አልሰርን ያካተታል። እነዚህ ከላይ የተጠቀሱት እንዳይከሰቱ የበሽታ ምልክቶች እንደታዩ ወደ ሐኪም ጋር ቀርቦ በአግባቡ መመርመርና ትክክለኛ ህክምና ማግኘት የግድ ይላል እያልኩ የዛሬውን በዚያ አበቃለሁ። እስካሁን ከእኛ ጋር ቆይታችሁ ስለ ጌታ ይባርካችሁ። ጌታ ቢፈቅድና ብንኖር ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት ይሁንላችሁ። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግሞአለው፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት እላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ። Yeah. I Oh, oh.